አብሮ የኖረ ጸጋ ሁሉም የሚያውቀው እውነት የእኛ ብለው ያላጎሉት አለን ብለው ያላስተዋወቁት ሀብት ለአንድ አገር ወዳድ ተገለጠ። አውሮፓ ላደጉት በለጋነትም የውጭውን ዓለም ላዩት ለዚያን ጊዜው ሀብተ ስላሴ ታፈሰ የአስራ ሶስት ወር ጸጋ በኚህ አገር ወዳድ ለዓለም ተነገረ። ሰርቴም መንዝስ ኦፍ ሰንሻይን የአስራ ሶስት ወር ጸጋ ኢትዮጵያን ማስተዋወቂያ መፈክር ሆነ። እንኳን የሩቆቹን የቅርቦቹን የሳበ አገሬውን እየማረከ ጆሮ ገብ መፈክር። ትናንት በመንበረ ጸባኦት ቅድስት ስላሴ ካቴድራል በተፈጸመው የቀብር ሥነ ሥርዓት ላይ የተገኙት የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ይህ መፈክር የሀብተ ስላሴ የፈጠራ ውጤት ነው ብለዋል። የሰሜን አገሮች በሙሉ ፀሐይ ይጎላቸዋል፣ ፀሐይ የላቸውም። ስለዚህ 12 ወር የፀሐይ ከማለት ዋግመና አምስቷን ጨመረና ኢትዮጵያን የ13 ወር የፀሐይ አገር ያደረገ ሀብተ ስላሴ ታፈሰ ነው። ይሄ የራሱ ንብረት ነው። በኢንቴሌክቹዋል ፕሮፐርቲ ሊመዘግለት የሚገባ ነው። መቼም ሰርቶ የማይደክመው አስቦ የማይጨርስ ትልቅ ኢትዮጵያዊ ነበረ። የ13 ወር ጸጋ የሚለው የኢትዮጵያ ማስተዋወቂያ መፈክር ግን ከሀብተ ስላሴ ስራዎች አንዱ ብቻ ነው። እርሳቸው ልዩ ፈጠራቸውን በመጠቀም አገራቸውን ለማስተዋወቅ የውጭውን ዓለም ጎብኚዎችም ለመሳብ ሳይታክቱ መስራታቸው በትናንትናው የቀብር ሥነ ሥርዓት ላይ ተገልጿል። አቶ ሀብተ ሥላሴ በ1950 ለከፍተኛ ትምህርት ወደ አሜሪካ ሲሄዱ፣ ሀብተ ሥላሴ የተመረቁት በዓለም አቀፍ ግንኙነትና በሥነ መንግሥት አስተዳደር ነው። ወደ ቱሪዝም ዘርፍ እንዲገቡ አጋጣሚ የተፈጠረውም የስራ ሚኒስትር ከነበሩት ከልዑል ራስ መንገሻ ስዩም ጋር ለጉብኝት ወደ አውሮፓ ሲሄዱ እንደሆነ በሕይወት ታሪካቸው ተመልክተዋል። በወቅቱ የአውሮፓን የቱሪዝም እንቅስቃሴ የተመለከቱት ሚኒስትሩ በኢትዮጵያም በጥንካሬ ቢሰራ ብዙ ሀብት ሊገኝ እንደሚችል ለወጣቱ ሀብተ ስላሴ እንዳስረዱም ተጠቅሷል። ሚኒስትሩ በዚህ አላበቁም። ይህንን ሀሳብ ለግርማዊ ቀዳማዊ ኃይለ ስላሴ አቀረቡ። ለስራው የሚመጥን ሰው እንዲያቀርቡ ሲጠየቁም ሀብተ ስላሴን ጠቆሙ። ንጉሠ ነገሥቱም አቶ ሀብተ ሥላሴን ወደ ቤተ መንግሥት እንዳስጠሩና መመሪያ እንደሰጡ በራሳቸው በልዑል ራስ መንገሻ ስዩም አማካኝነት በቀብር ሥነ ሥርዓቱ ላይ የተነበበው የሕይወት ታሪካቸው ያስረዳል። ወደ ቤተ መንግሥት ተጠርተው የሀገራችን የቱሪዝም ኢንዱስትሪ እንዲያቋቁሙ ዛሬ አዘዟቸው። አቶ ሀብተ ሥላሴ ታፈተ ከዚህ የሞያ ዘርፍ የትምህርት ሆነ የሥራ ልምድና ዝግጅት እንደሌላቸው በትሕትና አስረዱ። ሥራውን እንደማይሳናቸው የተገነዘቡት ንጉሠ ነገሥት ትችላለህ፣ ስራውን ቶሎ ጀምር በማለት አጭር መመሪያ ሰጧቸው። እናም ምንም ከሌለበት የተነሱት አገር ወዳር ናቸው። መሠረት ጥለው ብዙ ከውነው ያለፉት በቅርቡ የሚያውቋቸው ኢንጂነር ታደለ ብጡል መተኪያ የላቸውም ይላሉ። አቶ ስላሴ በእውነቱ የቱሪስት አባት ማለት አይበቃም፣ የኢትዮጵያውያን አባትን ማለት ይቻላል። ምክንያቱም ፈርቀዳጅ፣ ትምህርት ሰጪ ሰው ነበሩ። በሚያስተያየት እሳቸው ለኢትዮጵያ የሰሩትን ማንም አልሰራውም እና በጣም ትልቅ ሰው፣ አዋቂ፣ ትሁት፣ ደግ፣ ጨዋ ሰው ነው። በየቦታው የምታየው የሀገሮቻ ሰዎች ባህልና ታሪክ ማስታወቂያ ፎቶግራፍ አንስተው ራሳቸው አንስተው አድርጎት በዓለም የታወቀ ነው። በግል ጥረታቸው ነው የአፋሩ ጎረምሳ የአሬስዋ ሴት እዚህ ልህ እንደሆነ እነሱ እነሱ ኢትዮጵያ እንድትታወቅበት አድርገዋል። አቶ ሀብተ ስላሴ ለኢትዮጵያ ቱሪዝም ፈጣሪው መሆናቸውን የሚያብራሩት ደግሞ አብረዋቸው የሰሩት አቶ አያሌው አጎናፍር ናቸው። ያልነበረውን ወደ መኖር የለወጠ ነው። ከመሰረቱ ጀምሮ ብዙ ጊዜ ባለው ሰፊ አመለካከት በጊዜው የነበሩትም ሰዎች የደቡቦቹን አሁን ፎቶግራፍ በሚያወጣበት ጊዜ ባህላዊ የሆነ በሱም ያልተወቀሰበት የለም ነበረ። ግን እንዲህ አይነት ጭንቅላቱ ክፍት የሆነ ሰው እና የኢትዮጵያን ውበት እውነት ነው ኢትዮጵያ ውበት ሁሉ አይነት መኖሩ ነው። ከአንድ እናትና አባት ጥቁር ልጅ ቀይ ልጅ የሚወለድበት ዘር ነው። ኢትዮጵያን በዚያ ነው። ሁሉም ሀብቱ ነው፣ ሁሉም ወገኑ ነው። ያን ሁሉ ነበረ ያስተዋውቆ እዚህ ያደረሰው አሁንም ድረስ እኔ ምንም ቃላት የለኝም። የእሱን ፍጹምነት ለሀገሩ ፍቅር፣ ለወገኑ ፍቅር፣ በዚህ ሙያ ደግሞ አባት የቱሪዝም አባት ነበረ እና እዚህ ያደረሰ ከአባታቸው ከፊታውራሪ ታፈሰ ሀብተ ሚካኤል ና ከእናታቸው ከወይዘሮ ሙላቷ በላይነህ ነው። በ1919 ዓ.ም በአዲስ አበባ ከተማ የተወለዱት የልጅነት ጊዜያቸውን ግን ከወላጆቻቸው ጋር አላሳለፉም። በሕይወት ታሪካቸው እንደተመለከተው ለዚህ ምክንያቱ አባታቸው የጠረፍ ሀገር አስተዳዳሪ ሆነው በመመደባቸውና የሁለት ዓመት ሕፃን ልጃቸውን ሩሲያዊት እናትና ግሪካዊ አባት ላሉበት ቤተሰብ በአደራ ትተው በመሄዳቸው ነው። በፋሺስት ጣሊያን ወረራ ምክንያት ደግሞ አሳዳጊዎቹ የውጭ ሰዎች ሕፃኑን ይዘው ወደ ግሪክ ሀገር ሄዱ። ዕድሜያቸው አስራ አምስት ዓመት እስኪሞላ ሀብተ ስላሴ ይናገሩ የነበረውም የግሪክ ግሪክና የሩሲያ ቋንቋዎችን ብቻ ነበር። አማርኛ የተማሩት አባታቸው እንደ አውሮፓውያን አቆጣጠር በ1947 ወደ አዲስ አበባ ይዘዋቸው ከመጡ በኋላ እንደሆነም ተጠቅሷል። በፈረንጅ እጅ ያደጉት የልጅነት ጊዜያቸውን በአውሮፓ ያሳለፉት ሀብቴ ግን ለኢትዮጵያ ያላቸው ፍቅር በተግባር የታየ በስራ የተገለጸ መሆኑን በርካቶች ይናገራሉ። አቶ ሀብተ ስላሴ አጎቱ እንደሆኑ የሚናገረው ብሩክ በለገ እንደሚለውም እርሱን ከመሳሰሉ ወጣቶችም ብዙ ይጠብቁ ነበር። ኢትዮጵያ ላይ ያላቸው ፍቅር በጣም ትልቅ ፍቅር እንዲሆን ይፈልጉ ነበር። እኛ ወጣቶች ለሀገራችን ያለን ፍቅር በጣም እሳቸው እንደጠበቁት አለን። በሱ ያዝኑ ነበረ። እኔ ራሴ አገሬን ያወቅኩት በቅርብ ነው። አማርኛ የሁለተኛ ቋንቋ ነው። ይሄንን ሲያዩ እሳቸው በጣም ይመክሩን ነበረ። እንደ ኢትዮጵያ እዚህ ዓለም ላይ እንደ ኢትዮጵያ ያለች አገር የለች ከአየሩ ጀምሮ እስከነ ሕዝቡ እስከነ ባህላችን እና ባህሪያችን ሌላ የትም ቦታ ማይገኘ ነገር ነበር እያሉ በጣም ያምኑ ነበር። ስለዚህ ይመክሩን ነበረ። ሁሉም ወጣት ለማስተማርና ለኢትዮጵያ ላላቸው ፍቅር ትልቅ እንዲሆን፣ ለሀገራቸው እንዲያስቡ ለራሳቸው ብቻ ሳይሆን ለሀገራቸው እንዲያስቡ የሚፈልጉ ሰው ነበሩ። እናም አቶ ሀብተ ስላሴ ያረፉት ቅርስ የሆኑ ስራዎቻቸውን ትተው ነው። በቀብር ስነ ስርዓቱ ላይ የተገኙት የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም ይህንኑ የተናገሩት አቶ ሀብተ ስላሴ ታፈሰ የነበራቸው የአገር ፍቅር ስሜትና በተግባር የተገለጠ ውጤት ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ህያው ምስክር ነው። አቶ ሀብተ ስላሴ በቱሪዝም ዘርፍ ላደረጉት መተካ የሌለው አስተዋጽኦ ከትናንት እስከ ዛሬ የተለያዩ እውቅናዎችንና ሽልማቶችን አግኝተዋል። በጥር 2003 ዓ ም በባህልና ቱሪዝም ሚኒስቴር የተሰጣቸው የኢትዮጵያ የቱሪዝም አባት የሚለው ክብርና በቅርቡ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተበረከተላቸው የወርቅ ኒሻን ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ